ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የእሮብ ምሽት ታህሳስ 12 2015 ዓ.ም የጋቢና ቬ መሰናዶ ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። የደንገረመው ምርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ እንጋብዛለን። ለምሽቱ ከያዝናቸው ዘገባዎች ውስጥ ጥቂቶቹን እናስተዋውቃችሁ። የምሽቱን አብይ ሰዓት የሚወስደው በዚህ ምሽት የጋበዝናቸው እንግዳ ሉ ኢትዮጵያውያን እንዲሁም ደግሞ ትውልድ ኤርትራውያንና ኢትዮጵያውያን ወላጆች ልጆቻቸውን በዩናይትድ ስቴትስና በአውሮፓ እንዴት ማሳደግ ይችላሉ ባህላ ቸውን ይዘው ጠብቀው እንዴት መቆየት ይችላሉ? ከሀገሩ ባህልስ ጋር እንዴት ተስማምተው ልጆቻቸውን ያሳድጋሉ? በሚለው ዙሪያ አጠር ያለ ውይይት እናደርጋለን። እናንተም አብራችሁን ታመሹ ዘንድ እንጋብዛለን። ሰዓት እንዳፈቀደ ሌሎች መሰናዶዎችንም ወደ እናንተ የምናደርስ ይሆናል። አብራችሁን ሆኖ በጎርጎሮሳውያኑ 2019 እስከ 19 ድረስ 4.6 ሚሊዮን የሚሆኑ አፍሪካውያን ስደተኞች እና ቤተሰቦቻቸው በዩናይትድ ስቴትስ እንደሚኖሩ ፒው የተሰኘ የስነ ህዝብ ምርምር ተቋም ጥናት አመላክቷል። እነዚህ አፍሪካውያን ስደተኞች ታዲያ እራሳቸው ባደጉበት ባህልና ሃይማኖት እንዲሁም ደግሞ ስነ ምግባር ልጆቻቸውን ጠብቀው ማሳደግና ማስተማርን ይሻሉ። ይሁን እንጂ ብዙ ጊዜ ልጆች በሚያድጉበትን ሀገር ባህልና ትምህርት እንዲሁም ደግሞ ስነ ልቦና ይዘው ሲያድጉ ይስተዋላል። በዚህ መካከል ደግሞ ወላጆችና ልጆች ግጭት ያጋጥማቸዋል። እንዲሁም ደግሞ ይሄም የባህል ግጭት ይሰኛል ትውልደ ኢትዮጵያውያንና ኤርትራውያን ቤተሰቦችም ይኸው ተመሳሳይ ተግዳሮት ያጋጥማቸዋል። በዚህ ጉዳይ ላይ ያማክሩን ዘንድ ነዋሪነታቸው በዚህ በዩናይትድ ስቴትስ ሜሪላንድ ግዛት የሆነና በመላው ዩናይትድ ስቴትስ በትምህርት ቤት ውስጥ ያሉ ታዳጊ ወጣቶችን የሚያማክሩ ኢትዮጵያዊ ባለሙያ ጋብዘናል። እንግዳችን አቶ ግርማ ከበደ ይሰኛሉ። ጤና ስጥልኝ አቶ ግርማ እንደምን አደሩ? ደህና ጤናችን እንደታደሽ። እንግዲህ ስርጭታችን ኢትዮጵያ ውስጥ የሚተላለፈው ምሽት ላይ ነው፣ ግን እኔና እርሶ ይህንን ቃለ መጠይቅ እያደረግን ያለ ነው ደግሞ እርሶ ጋር ጠዋት በሆነበት ሁኔታ ነው። እጅግ አብዝቼ አመሰግናለሁ ጥሪያችንን አክብረው ስለተገኙ። በቀጥታ ወደ ውይይቱና ወደ ጥያቄዎቹ ነው የማልፈው ሰዓት ለመሻማት ማለት ነው። እንግዲህ የመጀመሪያው ጥያቄ የሚሆነው በዩናይትድ ስቴትስ ውስጥ ያለው የልጆች አስተዳደግ ባህልና ፍልስፍና እንዲሁም ደግሞ ከኢትዮጵያውያን ጋር በንጽጽር እንዴት ይቃኛል? ልጆችን ለማሳደግ ዩናይትድ ስቴትስ ውስጥ ምንድን ነው መሰረታዊው ነገር? በጣም አመሰግናለሁ እንግዳ ስላደረግሽኝ። ለጥያቄው መልስ ለመስጠት አሜሪካን ሀገር ብዙ አይነት ህዝብ ብዙ አይነት ባህል ያለበት ሀገር ነው። ያም በመሆኑ የተለያዩ የልጅ አስተዳደግ ዘይቤዎች፣ አሰራሮች አሉ። እዚህ ሀገር ውስጥ ኤዥያዎች አሉ፣ ኢትዮጵያኖች፣ ኤርትሪያኖች፣ ዩሮያንስ፣ ከሌላ አፍሪካ ሀገር የመጡ ሰዎች፣ ላቲን አሜሪካዎች አሉ እና እንደ አገሩ በጣም የብዙ ስደተኛ እና የማይግራንት ሀገር ስለሆነ ይሄ ነው የሚባል አንድ ወጥ የሆነ የልጅ አስተዳደግ አለ ማለት አይቻልም። ነገር ግን ሲዲሲ ባደረገው ጥናት ሀገሩ ላይ ያለ አንድ በዋነኛነት የልጅ አስተዳደግ ዘይቤ ያለ ኦቶሪቴቲቭ ፓረንቲንግ የሚባል ማለት ነው እና ብዙውን ጊዜም ደግሞ እኔም በትምህርት ቤቶቹ ውስጥ የምናየው ነገር ነው። ይሄ እርግጥ ይሄ ምንድን ኦቶሪቲቲቭ ፓረንቲንግ ወይም ወላጅነት ምን ማለት ነው? በዛው አብራርቶት ቢያልፉ በቀጥታ የአማርኛ ትርጉም ለመስጠት ይከብደኛል። ግን ምናልባት በእውቀት ላይ የተመሰረተ አስተዳደግ ሊባል ይችል እንደሆነ እኔ እንጃ። ግን አይ ቲንክ ኦቶሲቲ ፓሬንቲንግ ምንድን ነው? ወላጆች ብዙ ከልጆቻቸው ይጠብቃሉ፣ ልጆቻቸው ደግሞ የሚጠይቋቸውን ነገር ደግሞ ይመልሳሉ። ግልጽ የሆነ ሕግ ያወጣሉ ከልጆቻቸው ምን እንደሚጠብቁም ደግሞ ያሳውቋቸዋል ማለት ክሊር የሆነ ሩልስ አለ እና ደግሞ ኤክስፔክቴሽኑ ከልጆች ኤክስፔክት የሚያደርጉት የሚጠብቁትንም ነገር እንደዚህ ያሳውቋቸዋል። ትምህርት ቤቶች ጋር አሁን ከብታይ ተማሪዎች ከክፍል ወጥተው ሆልዌይ ውስጥ በሆልዌይ ውስጥ የቢሄይቨር ኤክስፔክቴሽኑ እንደዚህ ነው ብለው ይለጥፉላቸዋል። እንደዚህ ነው የምታደርጉና ኮሪደር ላይ ስትሄዱ እንደዚህ ነው የምታወሩት ትምህርት ቤቱ ትምህርት ቤቱም ራሱ ይለጥፈዋል ማለት ሆልዌይ ውስጥ የሆልዌይ ቢሄቪር ኤክስፔክቴሽን እንደዚህ ነው፣ እንደዚህ ማድረግ አለባቸው። በዚህ ቀን ሆምወርክ ተርሚን ማድረግ አለባቸው እና ይታወቃል። ተማሪዎች ከአስተማሪያቸው ከእነሱ የሚጠብቀው ልጆችም ደግሞ ከወላጆቻቸው የሚጠብቁት ነገር ምን ማድረግ እንዳለባቸው ይታወቃል ማለት ነው። ስለዚህ ያ ማለት ግን ህጉ ፍሌክሰብል ሊሆን ይችላል በተወሰነ ደረጃ አንድ ተማሪ ወይም አንድ ልጅ የተቀመጠውን ሕግና ክስትን የሚጠበቅበትን እንትን ላያደርግ ይችላል፣ ላታደርግ ትችላለች። እና እሱ ፍለክሰብል ይሆናሉ። አንደርስታንድም ያደርጋሉ ከልጆቻቸው ጋር ኮሚኒኬት ያደርጋሉ ኮሚኒኬት ያደርጋሉ በጣም ያዳምጧቸዋል ልጆቻቸውን የልጆቻቸውን ሐሳብና ፍላጎት እንደዚሁም ሐሳባቸውን ፍላጎታቸውን ምርጫቸውንም ያከብራሉ። እዚህ ሀገር ኦን አቨሬጅ ማለት ነው። ቅድም እንዳልኩሽ ከእንዳየ ባህሉ አገሩ በጣም ሰፊ ነው። ብዙ የስደተኛ ማይግራንት ሆነ ያለበት ሀገር ነው። አንድ ወጥ ነገር እንደዚህ አለ ለማለት ያስቸግራል። ግን ኖርማሊ ሲዲሲም ባደረገው ጥናት ያለው ነገር ይሄ ነው እና ደግሞ በጣም ለእኔም ደግሞ ባየሁት ነገር ትን ከእኛም ማስተዳደግ ለየታል ሆኖብኝ ያገኘሁት ልጆች አሁን ፈተና ተፈትነው ቢወድቁ አጋጣሚውን ልጆቻቸውን ለማገዝ ለመርዳት ይጠቀሙበታል እንጂ ለምን ወደቅክ ወይ ለምን ወደቅሽ ብለው ብዙ ምትን አያደርጉትም። ልጆቹ ለመክሰስ ለመውቀስ አይደለም ማለት ነው። አሁን በቃ እንደ ጥሩ አጋጣሚ ልጆቻቸውን ለማገዝ ሪፍሌክት አድርገው አድርገውንት እንዲያደረጉ ያደረጉታል። ሴት ትምህርት ቤትም ጋር እንደዚሁ ልጆች አሁን አንዳንድ ጸባይ የጸባይ ችግር ቢያሳዩ የሪፍሌክሽን ታይም አለ፣ ላንች ታይም ዲቴንሽን አላቸው። እንደዛ ስኩል እንደዛ አይነት ነገሮች አሏቸው። አንዳንዱ ነገር እንትል ትክክል ላይሆን ይችላል፣ ግን ለልጆች ጉዳዩ ምን እንዳደረጉና ስህተቱ ምን እንደሆነ ልጆቹም ራሳቸው ከስህተታቸው እንዲማሩ ለማድረግ ማለት ነው፣ እድሉ ሰቷቸዋል። ወላጆችም በምን መንገድ ልጆቻቸውን አግዘው ነገ ፈተና ሲፈተኑ እንዲያልፉ ለማገዝ ይጠቀሙበታል አጋጣሚውም ማለት ነው። እኛ አሁን ብዙ ጊዜ የኢትዮጵያዊ ወላጅ ወይ ደግሞ ከአፍሪካ የመጣ ወላጅ ይናደዳል፣ በቃ እንደዚህ ምናምን ብለው በጣም ይበሳጫል ማለት ነው። እስቲ ከልምድ ከልምዶት በመነሳት በትምህርት ቤት ውስጥ ትውልደ ኢትዮጵያውያንና ና ኤርትራውያን ታዳጊዎችን የማማከር እድል አጋጥሞት የሚያውቅ ይመስለኛል። እና ከዛ ልምድ በመነሳት ምን አይነት ምክርና ድጋፍን በመሻት ነው እነዚህ ታዳጊዎች እና ወጣቶች እርስዎ ጋር የሚመጡት? እንትን በሚገርም ሁኔታ ማለት ምክር ፈልገው ወይ ደግሞ ድጋፍ ፈልገው ከመምጣታቸው በፊት ኢትዮጵያውያኖችና የትውልድ ኢትዮጵያውያን እና ትውልድ ኤርትራውያን አንድ ጥሩ ነገርም አለው። በስኩል ሲስተም አሁን እኔ በምናየው ማለት ነው። በጣም ዲሲፕሊን፣ ስነ ስርዓት ያላቸው ናቸው ተብሎ ነው የሚታየው። እንደ ስቴሮታይፕ ማለት ጥሩ ስቴሮታይፕ ነው። ጎበዞች ናቸው፣ ትምህርት በጣም ይወዳሉ ተብሎ ነው እንትን የሚባለው። በጣም ጥሩ ነገር አለው እንግዲህ እስካሁን ድረስ ግን እኔ ደግሞ ባጋጠሙኝ እንትን ባጋጠመኝ በስራ ያጋጠመኝ ነገሮች አንዳንድ ምንድን ነው፣ ወላጅና ልጅ ኮሚኒኬት ማድረግ አለመቻል የልጆችን ፍላጎት ወይ ደግሞ የልጆችን ዴቨሎፕመንታል ቼንጅ አሁን ከአስር አመት አስራ አንድ አመት አስራ ሁለት አመት ላይ ሲሆኑ፣ አዶሎሰንስ ላይ ሲሆኑ፣ ቲኔጀር ሲሆኑ የጸባይ ለውጥ አለው እና ያንን ወላጅ ለመረዳት ባለመቻል ደግሞ ቅድም መግቢያሽ ላይ አንችን ስትናገሪ እንደሰማሁት የሚያድጉት ልጆች አሜሪካን ሀገር ነው። ወላጆች ብዙ ወላጆች ኢትዮጵያኖች ደግሞ በጣም ክሎዝ የሆነ ኮሚዩኒቲ ነው፣ እርስ በርስ ነው፣ ቸርቹ አለ፣ ገበያውም እንደዛው ነው፣ ከኢትዮጵያኖች ከእኛው ጋ ነው ያለው እና ወላጆች ብዙ የዚህን ሀገር ባህልና ወግ ለማወቅ እድሉና አጋጣሚው ቢኖርም እንትና ብዙ ሰው ገፍቶ አይሄድም። ልጆች ደግሞ በግድ ትምህርት ቤት ከቀን ከሰባት ሰዓት በላይ ከሌላ ሀገር ሰው ከዚህ ሀገር ሰው ጋር ነው የሚ ከዚ ሀገር ሰው ጋር እና ቀን ቀን ከሰባት ሰዓት በላይ አሜሪካዊ ሆነው ይውላሉ። አሜሪካዊ ማለት ያው ከውጭ በምናየው በጣም ሚኒስትሪም አሜሪካ ማለት ነው። ቤት ሲመጡ ደግሞ ቲፒካል ኢትዮጵያዊ ይሆናሉ ማለት ነው። ወይ ኢትዮጵያዊ ኤርትራዊ ይሆናሉ። እና ምን ይሆናል ማለት ነው ወላጆች የሀገሩን ባህልና ወግ በደንብ ለመረዳት ካለመፈለግና ካለመቻላቸው ወይ ትኩረት ካለመስጠታቸው የተነሳ ብዙዎቹ ማለት ነው የሚረዱ ሰዎች በጣም አሉ። ካለመረዳታቸው የተነሳ ልጆችና ወላጆች የኮሚኒኬሽን ጋፕ ሊያጋጥማቸው ይችላል። እስቲ እንትንም ምናልባት እንደ ኢትዮጵያዊ ጭምት መሆን አዋቂ ሲያወራ ጥያቄ አለመጠየቅ፣ መሀላ አለማገብቷ አለማቋረጥ በጣም የሚበረታታ ልጅ ዝምተኛ ከሆነ አንድ ቦታ ሄዶ አርፎ ከተቀመጠ የሚበረታቱ ነገሮች ናቸውና ብዙ ጊዜ ደግሞ እዚህ ሀገር ልጆች ስናሳድግ ወይም ደግሞ እንዲሁም በተለያየ አጋጣሚ ወጣ ብለን ገበያም ሆነ የተለያየ ቦታ ስናይ የምናያቸው ነገሮች አሉ። የዚህ ሀገር ልጆች ሀሳባቸውን ይጠይቃሉ፣ ይከራከራሉ። መከራከር የሚበረታታበት ሀገር ላይ ነው ያለውና ከዛ አንጻር በልጆችና በወላጆች መካከል ያለው ግጭት ምን ይመስላል? ስ ለዛም ላይ ትንሽ ጥቂት ነገር ቢሉ አዎ ማለት አሁን ቅድም እንዳልኩት የዚህ ሀገር ወይ ግን በዋነኛነት እንደ አንድ በቃ ዶሚነንት ፓረንቲንግ ስታይል ነው ያልኩሽ። ኦቶሬቲቭ ፓረንቲንግ ከኦቶሪታሪያን የተለየ ነው። ኦቶሪታሪያን በጣም በኃይል ልጆችን እኔ የምለውን ስማ ምናምን ነው። እና እሱ ነገር እኛ ጋ አለ። ወላጅ የሚለውን ልጅ መስማት መቀበል አለበት፣ እንደ ግዴታ ነው። እዚህ ሀገር ደግሞ አስተማሪው ትምህርት ቤት የሚነግራቸው ትምህርት ቤትም ባህሉም የዚህ ሀገር ካልመሰላቸው ነው እንዲሉ ምክንያት እንዲጠይቁ፣ እንደዚህ አይነት ነገር ነው ያለው። ከአስተማሪያቸው ጋር ልክ የአቻ ያክል ነው ግንኙነታቸው። ማለት አስተማሪ ቢሆን መጠየቅ ይችላሉ። አያስሩ እንትን አያሉም። እሱ ደግሞ ቤት ውስጥ ወላጅ በቃ ልጅ ከመለሰ እንደ ባለጌ ነው የሚታይ። እኛ ጋ ዝም ማለት አለበት። በዛ ላይ ደግሞ የእኛ የወላጅ የአስተዳደግ ስታይላችን ልጁ ምን ይጠቅመዋል ሳይሆን የቤተሰብ ክብር፣ ቤተሰቡን ያስከብራሉ ነው። አማ ሰው ሲ ልጁ ልጅ ልጅ ልጇን ልጁን እንዴት አድርጎ አሳድጓል? ዝምተኛ ነው፣ አንገቱን የደፋ ነው አለ። እንደዛ ነው የሚባለው። ለምን የኛ ባህል ኮሌክቲቭ ካልቸር ነው ያለን። እዚ ሀገር ደግሞ ኢንዲቪጁዋሊስቲክ ነው። ሰው በራሱ በግሉ ልጁን በደንብ አሳድጎ ልጁ ሰክሰስፉል እንድሆን እንድትሆን ነው ይፈልግ። በዛም ምክንያት ነፃነት አላቸው። መናገር ምናምን ይችላሉ፣ እንዳ ቅድም እንዳልሽው ማለት ነው። እና አይ ቲንክ ትልቁም ችግር ብዙ ጊዜ በወላጅ ና በልጅ መካከል ያለው መግባባት አለመቻልም አንዱ ምክንያት ወላጅ ያለውን የሀገሩን ነገር ትምህርት ቤት ውስጥ ረጅም ሰዓት የሚያሳልፉት በነፃነት አስተማሪያቸውን ሲጠይቁ ሲመልሱ፣ የማይሆን ነገር ሲሆን አይሆንም ሲሉ እንደዛ ነው። ግን እስቲ ፍቃድም ይጠይቃሉ። አሁን ሬሱ እንኳን ለሚሄድ ከፈለጉ ፍቃድ ጠይቀው የሆነች ምልክትን እንትራ አድርገ ይሄዳሉ ግን እንትን የሚከለከሉበት ምክንያት እና መንገድ የለም። ስለዚህ አይ ቲንክ ወላጆች ይሄ ነገር ባለመቀበላቸው ብቻ ብዙ ቀላል የሚመስሉ ችግሮች ተወሳስበው ብዙ ችግር ያጋጥማቸዋል። እሺ እንግዲህ ከእርስዎ ጋር ውይይት እንደምናደርግ ባስተዋወቅንበት ሰዓት በጽሁፍ መልእክት የደረሱኝ ጥያቄዎች አሉ ና ወደ እነሱ ነው የማልፈው። የመጀመሪያ አነብሎታለሁ። እንግዲህ የመጀመሪያው ጥያቄ ወይዘሮ ንግስት ክንዴ ይሰኛሉ። ልጆቼን ብቻዬን ነው የማሳደገው። እጅግ በጣም ጥሩ ልጆች ናቸው። ነገር ግን እያደጉ ሲመጡና እድሜያቸው ሲጨምር ለብቻቸው መኝታ ቤታቸው ውስጥ ዝግት ማለትና መልሶቻቸውም አጫጭር መሆን ጀምረዋል። ይሄ ነገር ከእድሜ ጋር የሚመጣ ነው ወይስ ከአሜሪካዊ ባህል ጋር ብለው ጠይቀዋል። ሌላም ጥያቄ ያለኝ ይችኛዋን አጠር አድርገ የመልሱልኝና ወደዛኛው ደግሞ አልፋለሁ። ይሄ ነገር ቲኔጀር ከሆኑ አስራዎች ውስጥ ከሆኑ ልጆች በእድሜያቸው ምክንያት የሚመጣ ነገር ነው። ለምን ተፈጥሮም ልጆችን ለኢንዲፔንዳንስ ኢንዲፔንዳንት እንዲሆኑ በራሳቸው እንዲቆሙ እያዘገጃ ፕሪፔር እያደረገቻቸው ነው የተዘጋጁ ነው። ለዛ እና ትልቅ ራሱን የቻለ እንትን ነው የቲኔጀር የቲኔጀር ባህሪ የተለየ ነው ከኖርማል እንትኑ ማለት ነው። ነገር ግን አሁን ጠያቂሽ ከልጆች ከልጆቻቸው ጋር ምን ማድረግ ይችላሉ? አንደኛ ምግብ አንድ ለመብላት ጥያቄያቸው ደግሞ ኢንትረስቲንግ ጥያቄዎችን ለመጠየቅ አንዳንድ አላደል እንዴት ነበረ ምናምን አጥሩ ነበር። ቀኑ እንደዚህ አጭጭም ነው መልስ የሚሰጡ ልክ ነው። እና የእነሱ የሚሰጡን አክቲቪቲዎችን አብሮ እንትን ማደግ አሁን ቲኔጀር ሲሆኑ በጣም ሪስክ የሆነ ነገሮችን መስራት ይፈልጋሉ፣ ወንድ ከሆኑ ሴቶች ደግሞ ከጓደኛ ጋር እንትን ማድረግ ይፈልጋሉ። ኢቭን ቲኔጀር ወንድና ቲኔጀር ሴት ባህሪያቸው የተለያየ ነው። እኔ በእድሜ ምክንያት የሚመጣ ነገር ነው። ወላጅ ደግሞ ቅድም እንዳልኩት አንዳንድ ነገሮችን አብሮ በመስራት ከልጆች ጋር ብዙ ጊዜ ማሳለፍ ይችላሉ። ይህን ይህን ነገር በዝርዝር የሚገርመው ነገር ለሚያስረዱ ኪፕሴር የሚባል አንድ ዌብሳይት አለ ቲኔጀር ልጅ ካለ ባህሪያቸው ምን ይመስላል ለልጆች ለወላጅ በዝርዝር የሚያሳዩ ነገሮች አሉ፣ ሪሶርሶች አሉ። በእንግሊዝኛ ይሁኑ እንጂ በጣም በቂ በቂ በላይ ሪሶርሶች አሉ። ኦንላይን መረጃዎች ማለት ነው። ለወላጅ የሚያግዙ እንትኖች ማስተማሪያ እንትኖች ጽሁፎች ማለት ነው በኢንተርኔት ላይ እሺ፣ ወደ ሁለተኛው ጥያቄ ደግሞ ልለፍ። ወይዘሮ ቤዛው ይታከለ ናቸው ይሄንን ጥያቄ ደግሞ ያደረሱን። ለታዳጊ ልጆች የሚሰጣቸው ነጻነት እስከምን ድረስ ነው መሆን ያለበት? ምክንያቱም ሁኔታዎችን እየፈራው አንዳንድ ነገር ስከለክላቸው የጎደለባቸው ይመስለኛል፣ ስፈቅድላቸው ደግሞ ገደቡ ግራ እየገባኝ ነው ብለዋል እና የቱ ድረስ ነው መፍቀድና መከልከል ያለብኝ ነው ጥያቄው ባጭሩ። ምንድን ነው ልጆች በእርግጥ ያው እዚህ ሀገር ስለሆነ የሚያድጉት እንትን እንደ ወላጅ፣ የአበሻ ወላጅ ቤት ውስጥ ብዙ ነገር ሊከለክል ይችላል። ነገር ግን ትምህርት ቤት ሲሄዱ ጓደኞቻቸው ፌስ ፋይፍ አለኝ ይሻል የመጫወቻቸው አለ አይደል ጌም እንትኑ ወይ ደግሞ እኛ እንትን ዊኬንድ ላይ ቼኮ የሆነ ቦታ እንደዚህ አድርገን ይላል እና ልዩ ጓደኞቻቸው ያሉትን ነገር ሁሉ ማድረግ አይችሉም። ነገር ግን የተወሰነውን ማድረግ ይችላሉ። ፊልም ማየት እንዲችሉ የተወሰነ ሰዓት ሰዓቱን መገደብ፣ ለምሳሌ ክላውም በእንደ አቅም ማለት ነው። በሆነ ጊዜ ላይ የተወሰነ የሆነ ነገሮች መውጣው መብላት ካለባቸው የተወሰነች ነገር ሆነ፣ ወይ ቸኮሌት ሊሆን ይችላል፣ ወይ ለምሳሌ ክል ሊሆን ይችላል፣ አለ አንድ የተወሰነች ነገር እና በልክ አድርጎ ለልጆች ማድረጉ ጥሩ ነው። ግን ኮንትሮል ማድረግን ያስፈልጋል። መቆጣጠር መቆጣጠርም ያስፈልጋል። አሁንም ለምሳ ልጆች እዩ የሚባሉ ረጅም ሰዓት እንቅልፋቸው እስኪመጣ ደስ ነው የሚያዩት። እንትን አይሉም አያውቁም። ለምን? አንደኛ እንጆ እያደረጉ ሲሄዱ ጉዳቱንም አያውቁትም። በተለይ እንግዲህ ወላጆች ይሄን ነገር ካነሳ ነው አንጻር ታዳጊ የሆኑ አስራዎች ውስጥ ሲገቡ ስሊፕኦቨር የሚባል ጓደኛ ቤት ሄዶ ማደር በጣም እንደ ባህል ነው፣ እዚህ ሀገር የተለመደ ነው። ኢትዮጵያ ሰው ቤት ሄዶ አይታደርም። ኢትዮጵያውያን ወላጆችም በዚህ ነገር ብዙ ጊዜ ምቾት አይሰማቸውም። እንደዚ አይነት ነገሮች አሉ። ከዛ በተረፈ ደግሞ ልጆች በዚህ እድሜ ለአስራዎቹ ብቻ ተብለው የሚዘጋጁ ፓርቲዎች አሉ። ወደ እንደዚ አይነት ቦታዎችን መፍቀድ በተመለከተ ይመስለኛል የዚች ወላጅ ጥያቄ ና የቱ ድረስ ነው የሚፈቀደው። ምክንያቱም ልጆቹ ትምህርት ቤት በሚሄዱባቸው ወቅቶች ከሌሎች ጓደኞቻቸው ጋር የሚያወሩት ነገር ተመሳሳይ አለመሆኑ የሚያሰጋቸው ይመስለኛል፣ እንደ ወላጅ። ከዛ ደግሞ እንደዚ ቦታ ደግሞ ሲሄዱ ሊፈጠር የሚችሉት ነገሮችም ደግሞ ያሰጋል። ና እስቲ ከዚህ አንጻር ምን መሆን አለበት ይላሉ እንደ ባለሙያ እርስዎ። ማለት የእኔ እንትን አንደኛ፣ እያንዳንዱ ቤተሰብ ልጁን የሚያሳድገው እንደ ቤቱ ህግ ነው። አሁን ጠያቂያችን ቤታቸው ውስጥ ምንድን ነው ህጉ? ከልጆችን አሳትፈው ህግ ማውጣት ይችላሉ እና አይ እኛ ጋር ስሊፕ ኦቨር አይፈቀድም ካሉ ይችላሉ እኛ ቤት ውስጥ ስሊፕ ኦቨር ማድረግ ቻችን አይፈቅዱም ካሉ እና ያ የቤቱ ህግ ከሆነ ልጆች በቤቱ ህግ ይተዳድራሉ። ነገር ግን ህጉን ሲያወጡት ልጆች አብረው እንዲሳተፉ ማድረግ አለባቸው። የቤቱን የቤት ህግ የእኛ የቤት ህግ እንደዚህ ነው ብለው ማውጣት ይችላሉ እና እኔ አሁን ስሊፖቨር መፍቀድ ሌላ ቦታ ሄዶ ማደር ማለት ነው። ግን እያንዳንዱ ቤት ልጁን የሚያሳድገው በቤቱ ህግ እና በወላጁ ግንዛቤም በወላጁ እምነት እንደዚህ አድርጌ ነው ማሳደግ ያለብኝ ብሎ ወይ ብላ በምትወስነው ነው የሚሆነው። እና ሁሉም ነገር አንዳንድ ጊዜ በደንብ የሚያውቁት ጓደኛ ከሆነ እና ከቤተሰቡ ጋር ግንኙነት ካላቸው እና ደግሞ ካመኑበት ማደግ ይችላሉ። የልጆቻቸው ትክክለኛ ውሳኔ መወሰድ ይችላሉ። ለራሳቸውን አይጎዱም አደጋ ውስጥ አይገቡ ካሉም ደግሞ ይቻላል። ያም ደግሞ ግን ዋናው ወላጅ የሚወስነው እንትን ነው ውሳኔ ነው። አሁን የቲኔጅ ፓርቲ መግባት መሄድ የለባትም አለባት፣ ወይ የለበትም አለበት የሚለውንም እንደዚሁ ከልጅ ጋር መወሰን፣ ህጉን ቤት ማውጣት። ቀደም ብሎ ህጉ ሲወጣ ግን ልጆች እንዲሳተፉ ማድረግ በጣም ኢምፖርታንት ነው። ሊያስበቅ ይችላል። በጣም ያስፈልጋል። እኔም ያን የሚታይ ነገር ነው፣ ትልቅ ነገር ነው። ከአምስተኛ ክፍል ጀምሮ ብዙ ብዙ ፓርቲዎች፣ ብዙ ዝግጅቶች ይደረጋሉ። በዛው አያይዘው እንግዲህ ወደ መጨረሻው ጥያቄ ልለፍ፣ ሰዓት እያለቀ ስለሆነ። አሁን ከተነጋገርንባቸው ነገሮች፣ ከአነሳናቸው ነገሮች አንጻር ኢትዮጵያውያንና ና እንዲሁም ደግሞ ኤርትራውያን ወላጆች ከልጆቻቸው ጋር የሚኖሯቸው ግንኙነት ምን መሆን አለበት? ቁልፍ ናቸው የሚባሉት እዚህ ሀገር ልጅ ስናሳ ለማሳደግ ቁልፍ የሚባሉ ማወቅ የሚገባን ነገሮች እንደወላጅ ምንድን ናቸው? እኔ በእርግጥ እንደዚህ ኤግዞስቲቭ የሆነ ሊስት አለ ማለት ባይቻልም፣ ነገር ግን ጊዜ ማሳለፍ ከልጅ ጋር በጣም በጣም ጥሩ ጊዜ ማሳለፍ፣ አብሮ አብሮ መሆን፣ እቃ ከመግዛት ልብስ ከመግዛት እንደዚህ ከማድረግ በላይ አብሮ መጫወት፣ ጌም አብሮ ጌም መጫወት፣ አብሮ ወርክ ማድረግ፣ አብሮ ስፖርት መስራት፣ መወያየት ጥሩ ነገር ነው። ከሁሉም ነገር በላይ ግን ልጆች የሚፈልጉት የእናትና የአባት ወይ ደግሞ የእናት ወይ እንደዚህ አለን የእናትና የአባት ሰላም ነው። ወላጅ የተረጋጋ ሰላማዊ ደስተኛ ከሆነ ልጆች ሰላማዊ እና ደስተኛ ይሆናሉ። እና ልጆችን ልጆች ልጆችን ፊክስ ለማድረግ አለመሞከር ቀስ እያሉ በፍላጎታቸው መሰረት ሰፖርት ማድረግ ማገዝ፣ መደገፍ ያስፈልጋል። በቃ አይደል ተመሳሳይ ነገር አሁን ተመሳሳይ አፍተር ስኩል አክቲቪቲዎች ውስጥ በማስገባት ልጆች በጣም ኃይለኛ ግሬድ እንዲያመጡ፣ ኤ ብቻ እንዲያመጡ መጠበቅ ያ ነገር ሳይሆን ሲቀር ማዘን መናደድ አያስፈልግም። እዚህ ሀገር በትምህርት ብቻ አይደለም፣ ብዙ አማራጮች አሉ። በእርግጥ ትምህርትም ደግሞ ጠቃሚ ነገር ነው። እንደዛ እንደዛ ማድረግ እና እኔ አሁን ደግሞ ባየሁት እንትን ብዙ ጊዜ በተለይ የኢትዮጵያን ወላጆች አባት ቢራ እየጠጣ ፖለቲካ ያያል በተለያዩ ሚዲያዎች። እናትም ቡና እያፈላሽ ፖለቲካ ፖለቲካ ነው በሊሳንትንም ዋትሳፕም ላይ የሚታየው ፎቶግራፍ ምናምን ሁሉ እኛ ትራውማታይዝዱን ልጆችንም ትራውማታይዝ እየሆኑ ነው እና ለልጆችም ሲባል ነገሩን ቀነስ ማድረግ የአእምሮ ጤናንም ደግሞ ትኩረት መስጠት ልጁ የልጆችን እንትን ሁኔታ ማዳመጥ፣ መከታተል አብሮ እንትን ማድረግ ያስፈልጋል። በቃ ልጆች የሚፈልጉት በጣም ትረስት የሆነ ፕሬዲክተብል የሆነ አዳልት ብንፈልጉት እና እኛም ተረጋግተን ደስተኛ ሆነ ሰላማዊ ስንሆን ልጆች እንደዛ ይሆናሉ። አመሰግናለሁ አቶ ግርማ በጣም እጅግ አብዝቼ ነው ማመሰግነው። በሌላ ጊዜ እንግዲህ የምንጋብዞት ይሆናል። እንግዳችን አቶ ግርማ ከበደ ናቸው። በዚህ በመላው ዩናይትድ ስቴትስ በትምህርት ቤቶች ውስጥ ያሉ ታዳጊዎችን የሚያማክሩ ባለሙያ ናቸው። ስለነበረን ቆይታ እናመሰግናለን። የዛሬው ውይይት እዚህ ላይ ተጠናቋል። we mm -hmm. mm -hmm. ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቤ መሰናዶ ይቀጥላል። አብራችሁን ስለሆናችሁ እጅግ አብዝተን እናመሰግናለን። በምልክት ቋንቋ የሰለጠኑ አስተርጓሚዎች በበቂ ሁኔታ ባለመኖራቸው የማህበራዊ አገልግሎቶችን ለማግኘት መቸገራቸውን መስማት የተሳናቸው የባህር ዳር ከተማ ነዋሪዎች ገልጸዋል። አስቴር ምስጋናው በዚህ ዙሪያ ያሰናዳችው ዘገባ ቀጥሎ ይቀርባል። ከልጅነቷ ጀምሮ መስማት እንደማትችል የምትናገረው ተማሪ ማህሌት ሀይሉ የአስራ ሁለተኛ ክፍል ተማሪ ናት። ማህሌት ከአንደኛ እስከ አራተኛ ክፍል በልዩ ፍላጎት ትምህርት መስጫ ማዕከል ተምራለች። ከአምስተኛ ክፍል በኋላ ግን ትምህርቷን መቀጠል መቸገሯ ትናገራለች። ወላጆቿ በቀጠሩላት አስተርጓሚዎች ትምህርቷን የቀጠለችው ማህሌት ፈተና የሆነባት ግን ወደ ሕክምና ተቋማት ስትሄድ መሆኑን ትናገራለች። በፖሊስ ጣቢያን፣ ፍርድ ቤት ሲሄድ አስተርጓሚ ባለመኖሩ ምክንያት ሐሳቤን ገልጬ ችግሬን ማስረዳት አልችልም እና አስተርጓሚ ባለመኖሩ ምክንያት በእሱ ችግር ይገጥመኛል እና ማለት መሰል ጓደኞቿ ጾታዊ ጥቃት ሲደርስባቸው በፍትህ ተቋማት አስተርጓሚ ባለመኖሩ በደላቸውን የሚረዳ እንደሌለ ትናገራለች። የመስማት ሳ ሕጻናት ሴት ልጆችን መስማት አይችሉም በማለት የተለያዩ ወንዶች ጥቃት ያደርሱባቸዋል ምስጢራችን ይደበቁብናል መስማት ለተሳናቸው ሕጻናት ሌላው ፈተና ደግሞ ትምህርት የማግኘት እድል ነው የሚሉት በባህር ዳር ከተማ የሚገኘው የአጼ ሰርጸ ድንግል አንደኛና ሁለተኛ መለስተኛ ትምህርት ቤት የልዩ ፍላጎትና ድጋፍ መስጫ ማዕከል አስተባባሪ ወይዘሮ ጤና ወርቁ ናቸው። አት ከአንደኛ ክፍል እስከ አራተኛ ክፍል መስማት እስከ አንደኛ እስከ አራተኛ ክፍል ይማራል። ከዛ በኋላ ከአንደኛ እስከ አራተኛ መሰረታዊ የሆነ እውቀት ይዘው ከተማሩ በኋላ ከአምስት በኋላ አካቶ ትምህርት ወይም መደበኛ ትምህርት ክፍል ውስጥ ላይ ገብተው ተካቶ ይማራሉ። እዛ በምናካትትበት ጊዜ ግን እዛ ክፍል ውስጥ ያሉ የሚያስተምሩ መምህራን የምልክት ቋንቋ ናቸው። ይህ ምልክት ቋንቋ ስለማይችሉ ልጆች ጋር ልጆችን ውስጥ የማስቀመጥ ያክል እንጂ ድጋፍ እየተሰጣቸው መማር ማስተማር እንግዲህ በገለጻ በተግባር በምንግግር የሚካሄድ ነገር ነው። ስለዚህ ይህን ነገር ልጆቹ አያገኙም። በባህር ዳር ከተማ የሚገኘው የካቲት 23 አንደኛ እና ና መለስተኛ ደረጃ ትምህርት ቤት ልዩ ፍላጎት የሚሹ ተማሪዎችን በብዛት ያስተምራል። መስማት የተሳናቸው ተማሪዎች ከአራተኛ ክፍል በኋላ እንደሚያቋርጡ የሚናገሩት ርዕሰ መምህሯ ወይዘሮ የርባለም ናቸው። ልዩ ድጋፍ ቢደረግላቸው ግን ትልቅ ደረጃ መድረስ የሚችሉ ናቸው ብለዋል። የመምህር ብዛትን ጨምሮላቸው ሁሉም ሳብጀክት አይነቶች ወደፊት የራሳቸውን ከፍተኛ ደረጃ እንደሚደርሱ ማሳያ ብዙ መምህራን በዙ የያዙ ያሉ እነዚህ ሚደርሳሉ ተብለው ታስቦ መንግስት ትኩረት ሰጥቶ ለእነሱ ማለት ነው የሚያማር ብዙ ተማሪዎች አሉ። ያ በዚህ በመማር ማስተማሩ ብቻ ሳይሆን የሚያግዛቸው የሚረዳቸው ሲያጡ ወደ ቀን ስራ ሁሉ የሚገቡበት አጋጣሚ ያለ ነው። የሚድን ነሱ ስለዚህ የሚያግዛቸው ስለሚያጡ ማለት በምልክት ቋንቋ ተምሮ በዚሁ ትምህርት ቤት መምህር የሆነው አለኸኝ ተዋቸው የችግሩን ስፋት መመልከቱን ይናገራል። በዚህ ጊዜ በማሰልፍ ጊዜ ብዙ ቋንቋ

አማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ምክትል ኮሚሽነር ካሳ አበባው የአካል ጉዳተኞች የስራ ስምሪት መብትን የሚመለከተው መመሪያ 1 ሁለት ክፍተት እንዳለበት ገልጸው በመሰረታዊ የአገልግሎት ሰጪ ተቋማት ላይ በምልክት ቋንቋ የሰለጠነ አስተርጓሚ ከመቅጠር አኳያ ሕግ እንዲወጣለት እየሰራን ነው ብለዋል። የአካል ጉዳት አለው አንዱና በግልጽም የሚታወቀው አሁን ያነሳሽው ጉዳይ ነው። ሙሉ በሙሉ መስማት የተሳናቸው የነሱ አለ። እነሱ ላይ አሁን የተነሳው እንደተባለው ትልቅ ኢሹ ነው። ለእነዚህኞቹ ለአይነ ስውራን ረቂቅ አናባቢ እንደተቀጠረው ሁሉ በተለይ ሰፊ ማህበራዊ አገልግሎት በሚያገኙበት ተቋማት ውስጥ ሪል ችግር ከፍተኛ ምንወጋል እና ወደፊት ታስቦ መሰራት የሚገባበት እስካሁን በዚህኛው በወጣው መመሪያችን ላይ ገበርን አልተደረገም አሁን ቀጣይ በሚወጣው ላይ ግን ሴቶችና ህጻናት ማህበራዊ ጉዳይ ተቋም ጋር እየተነጋገርን ነው በአዲስ ማዘጋጀት የሚገባን እስካሁን ያልፈታ ናቸው መመሪያውን ያልፈታቸው የአካል ጉዳት የአካል ጉዳተኞች ማስተናገድ ያለብን አንዳንድ በመመሪያ መካተት ያለባቸው ነገሮች አሉ እሱን ለማካተት እንግዲህ ወደፊት እናወጣለን ብለን ያዝ ነው። እስካሁን ባለው ሁኔታ ግን በዚህ ደረጃ አልተቀመጠም። ጉዳዩ ግን ያሳምናል። የአማራ ክልል ትምህርት ቢሮ በበኩሉ በአስር የመምህራን ማሰልጠኛ ተቋማት የምልክት ቋንቋ የሚሰለጠኑ ባለሙያዎችን በስፋት እያሰለጠነ መሆኑን በቢሮ የልዩ ፍላጎትና የአካቶ ትምህርት ባለሙያ ወይዘሮ ስንታየው ምሩ ገልጸዋል። የአማራ ክልል መስማት የተሳናቸው ማህበር ፕሬዚዳንት አቶ አማራ የያዜ እንዳሉት በአማራ ክልል ስምንት ሺህ ያህል መስማት የተሳናቸው ወገኖች አሉ። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር ተመልካቾቻችን ለምሽቱ ያዝናቸው እዚህ ላይ የተጠናቀቁ። ኤደን ገረመው እና ኤልያስ አስማረ ከመላው የአሜሪካ ድምፅ ባለሙያዎች ጋር እንሰናበታለን። ጤና ስጥልን።